በሀገሪቱ ወቅታዊ የፖለቲካ ጉዳዮች ላይ ይፋ ያደረግኳቸውን መግለጫዎች መንግስት የሚቆጣጠራቸው መገናኛ ብዙሀን አዛብተው አቀረቡብኝ ሲል ኢደፓ ከሰሰ። ይኸው ኢደፓ አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤትም የማቋቋሚያ አዋጁንና መተዳደሪያ ደንቡን የሚሰጥ መግለጫ አውጥቷልና እከሰዋሉ ብሏል። የአዲስ አበባው ዘገቢያችን መለስካቸው አመሃ ዝርዝሩን ይዟል። ፓርቲው ዛሬ በጽሑፍ ባሰራጨው መግለጫ እንዳለው ነሐሴ 6 ቀን 2008 ዓ ም እና ከዚያም በፊት የሰጣቸውን ጋዜጣዊ መግለጫዎች የተለያዩ የመንግሥት ሚዲያዎች በተዛባ መንገድ ከማቅረብ አልተቆጠቡም። የጽሑፍ መግለጫው አክሎም በመንግሥት ቁጥጥር ስር ናቸው ያላቸውን የመገናኛ ብዙሃን ተቋማት ማለትም የኢትዮጵያ ዜና አገልግሎት፣ ፋና አዲስ ዘመን ጋዜጣና የአማራ ብሔራዊ ክልል ቴሌቪዥን የፓርቲውን መግለጫ ይዘት አዛብተው እንዳቀረቡ ይከሳል። ኢቢሲ ማለትም ኢትዮጵያን ብሮድካስቲንግ ኮርፖሬሽን ደግሞ በጭራሽ በመግለጫው ላይ እንዳልዘገበም ይናገራል። በወቅቱ የፓርቲው መግለጫ ይዘት በማስታወስም ተቋማቱ የዘገቡበትን አቅጣጫ ለቪዮ የገለጹት የፓርቲው የድርጅት ጉዳይ ኃላፊ አቶ ኤርሚያስ ባልከው የዛሬውን መግለጫ ዓላማ አስረድተዋል። የህብረተሰቡን ጥያቄ ቆሞ ማዳመጥ እንዳለበት እና የመንግስት ባለስልጣንም የህዝቡን ጥያቄ የሚያዩበትን መንገድ ቆም ብለው አስበው ለህብረተሰቡ ተገቢ የሆነ ጥያቄ ተገቢ የሆነ ምላሽ መስጠት አለባቸው ነው ዋነኛው ይዘቱ። ይሄ ነው። ግን በተለየ መልኩ ህብረተሰቡ እያነሳው ያለው ጥያቄ የሚወገዝ አይነት ቅርጽ እንዳለው አድርገው በተለያዩ ሚዲያዎች ላይ እየተገለጸ የነበረበት ሁኔታ አለ። ይሄ ተገቢ አይደለም። የመግለጫው ሙሉ ይዘትም የማያንጸባርቅ መሆኑ ህብረተሰቡ፣ የኢትዮጵያ ህዝብ እንዲረዳው ያስፈልጋል ከሚል እምነታችን ነው ይሄ መግለጫ እንደገና እንዲወጣ ምክንያቱ የሆነው የኢዴፓ የጽሁፍ መግለጫ ነሐሴ አስር ቀን አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት ያወጣውን መግለጫም ህግን የጣሰ ነው ይላል። የምክር ቤቱን ማቋቋሚያ አዋጅና መተዳደሪያ ደንቡን አንቀጾች በመጥቀስም በምክር ቤቱ የሚደረስበት ማንኛውም ውሳኔ በጋራ ስምምነት ብቻ መሆኑን እየታወቀ ኢዴፓ ያልተስማማበት ውሳኔ የምክር ቤቱ ውሳኔ ሆኖ በመገናኛ ብዙኃን መገለጹን በጽኑ ተቃውሟል። የኢዴፓን አቋምና የሌሎችን የምክር ቤት አባላት አቋምም ምን እንደነበረ አቶ ኤርሚያስ ያስታውሳሉ። ኢዴፓ በጋራ ምክር ቤቱ ስብሰባ ላይ ያቀረበው ሀሳብ ግልጽ ነው። መንግስት ህዝቡ ለሚያቀርበው ጥያቄ ተገቢና አፋጣኝ ምላሽ መስጠት አለበት። ህብረተሰቡ ይሄንን ሰላማዊ በሆነ መንገድ ጥያቄዎችን የማቅረብ መብት አለው። ህገ መንግስታዊ መብት አለው። ህዝቡ ሰላማዊ በሆነ መንገድ ተቃውሞውን፣ ጥያቄውን ማቅረብ ይችላል መንግስት ህዝቡ ለሚያቀርበው ጥያቄ አፋጣኝ የሆነ ምላሽ መስጠት አለበት የሚል ነው። በእኛ በኩል የተወሰነ በመድረኩ ውስጥ ከዚህ የተለየ ሀሳብ ያላቸው ፓርቲዎች ነበሩ። ከኢዴፓ ውጭ ያሉት ፓርቲዎች የነበራቸው አቋም በኢቲቪም እንደተላለፈው የተደረጉት ትዕይንተ ህዝቦችም ሆነ እንቅስቃሴዎች እናወግዛለን የሚል አቋም ነው የተወሰደው። እኛ ከዚህ በተለየ መንግስት ጥያቄዎቹን መፍታትና መመለስ አለበት፣ ህዝቡ ደግሞ ጥያቄዎቹን ሰላማዊና ህጋዊ በሆነ መንገድ ማቅረብ አለበት የሚል ነው። ኢዴፓ በዚህ የጽሑፍ መግለጫው የጋራ ምክር ቤቱ ህግን የሚጥስ ተግባሩን በሶስት ወር ጊዜ ውስጥ የማያስተካክል ከሆነ ኢዴፓ ከጋራ ምክር ቤቱ ሊለቅ እንደሚችልም ከወዲሁ ያሳውቃል ሲል አስጠንቅቋል። ለዲሞክራሲ መጠናከር፣ ለመድብለፓርቲ ስርዓት መዳበር እስካሁን ድረስ እየከፈልን ያለነውን ዋጋ እየከፈልን ቆይተናል። ነገር ግን አሁን እነዚህ ጉድለቶችና ግድፈቶች እየታረሙ የማይሄዱ ከሆነ ኢዴፓ በዚህ መግለጫውን እንዳሳወቀው በሶስት ወር ጊዜ ውስጥ አሁንም ለጋራ ምክር ቤቱ ጥያቄዎችን ያቀርባል። እነዛ ጥያቄዎች እንዲፈቱ ትግል ያደርጋል። ከዛ ከሶስት ወር ጊዜ ውስጥ ግን በኋላ ፓርቲው ገምግሞ ውሳኔ የሚሰጥበት ሁኔታ ይፈጠራል ማለት ነው። አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት የተሰኘው አካል ገዢውን ፓርቲ ኢህአዴግን ጨምሮ የኢትዮጵያን የምርጫ ስነ ምግባር ደንብን የፈረሙ ተቃዋሚ ፓርቲዎች አባል የሆኑበት ስብስብ ነው። መድረክና ሰማያዊ ፓርቲ ቀደም ሲል ደግሞ አንድነት ለዴሞክራሲና ለፍትህ ፓርቲ የሥነ ምግባር ደንቡን ስላልፈረሙ አባላት እንዳልሆኑ የሚታወስ ነው። የመላ ኢትዮጵያ አንድነት ድርጅት መያድም ረዘም ካለ ጊዜ ወዲህ የምክር ቤቱ አባል እንዳልሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ